voice of America. የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሓኖም የአለም የጤና ድርጅት ለመምራት መመረጣቸው ለኢትዮጵያም ለአፍሪቃም ድል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል፣ ቀጥሎ ይቀርባል። የቀድሞው የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሓኖም በዓለም የጤና ድርጅት ዳይሬክተርነት መመረጥ በሂደት የታዩ ስኬቶች ውጤት መሆኑን ነው የውጭ ጉዳይ ሚኒስቴር ያስታወቀው። የሚኒስቴሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳስረዱት የዶክተር ቴዎድሮስ አጀንዳዎች ዓለም አቀፍ የጤና ተደራሽነትን የመሳሰሉ የሶስተኛው ዓለም አጀንዳዎች ናቸው። የኢትዮጵያ የጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት በልዩ ልዩ ዘርፎች ትርጉም ያለው ውጤት ማስመዝገባቸውንም አስታውሰዋል። ምርጫውም እርሳቸውና አገሪቱ በጤናው ዘርፍ ላስመዘገቧቸው ውጤቶች የተሰጠ እውቅና ነው ሲሉ ገልጸዋል። ቃል አቀባዩ አቶ መለስ ይህንን የዶክተር ቴዎድሮስ ልምድ በዓለም የጤና ድርጅት ውስጥም መጠቀም እንደሚቻል የኢትዮጵያውያንም ሆነ የአፍሪካውያን እምነት እንደሆነም ጠቅሰዋል። እናም እነዚህ አፍሪካውያን ለዶክተር ቴዎድሮስ መመረጥ ያደረጉት አስተዋጽኦ ከፍተኛ መሆኑንም አብራርተዋል። አፍሪካውያን ለዶክተር ቴዎድሮስ እጩነት ድጋፍ ብቻ ለምሰጡት በምርጫው ሂደት ጄኔቫ፣ እንዲሁም አዲስ አበባ ላይ በተከታታይ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር ጄኔቭ እንዳለው የኢትዮጵያ ኤምባሲ በኩል ደረጃ በሚባል ሁኔታ ሲቀሰቅሱ ነበር፣ ሲያስተባብሩ ነበር። ዛሬ ለተገኘው ውጤት የኢትዮጵያ መንግስት በአንድ ወገን፣ ሌሎች አፍሪካውያንና ሌላው የዓለም አቀፍ ማህበረሰብ ትርጉም ያለው አስተዋጽኦ አድርገዋል ብሎ ማለት ይቻላል። ስለዚህ ውጤቱ ዶክተር ቴድሮስ እንደ ግለሰብ ያሸነፉበት አፍሪካም ኢትዮጵያም አሸናፊ የሆኑበት ነው ማለት ይቻላል። ዶክተር ቴድሮስ አድሃኖም የምርጫ ዘመቻ ከሚያካሂዱበት ጊዜ ጀምሮ በውጭ ከሚኖሩ ኢትዮጵያውያን ውስጥ የድጋፍም የተቃውሞም ድምጾች ተሰምተዋል። እርስዎም እንደሚያውቁት ዶክተር ቴዎድሮስ ያገለገሉት መንግስት ሰብአዊና ዲሞክራሲያዊ መብቶችን ይጥሳል በሚል በዚህ ላይ ያለዎት አስተያየት ምንድነው? ጠቃሚ የሆነው ነገር ስለ መጪው ጊዜ ማሰብ ነው። ሰዎች የራሳቸውን አስተያየት በመሰላቸው መንገድ መስጠት ይችላሉ። ይሄን የግል አስተያየታቸውን ማክበር ያስፈልጋል። ትክክል ነው፣ ትክክል አይደለም አሁን የተሻገር ነው ጉዳይ ነው። ዶክተር ቴድሮስ የተቃወማቸውም የደገፋቸውም ኢትዮጵያዊ ተወካይ ናቸው። እንደዛ ነው መታየት ያለበት። ዶክተር ቴድሮስ አፍሪካ ላይ በሙሉ ድጋፍ አግኝቷል። ዶክተር ቴድሮስ አሁን የዓለም ጤና ድርጅት ዳይሬክተር ጀነራል ናቸው። ይሄን ደግሞ የሚደግፋቸውም የሚቃወማቸውም የሚቀበለው ሀቅ ሆኗል። ጠቃሚው ተቃሚው ነገር ለኢትዮጵያዊ በአሸናፊነት ውስጥ ይቅርባይነት አለ። ያለፈውን ነገር መተቸት ምንም ትርጉም የለውም። ነገ ሌላ ዓለም አቀፍ ተቋም ላይ ተቀምጠው ማየት የኔም የውጭ ጉዳይ ሚኒስትር ምኞት ነው። ለዓለም የጤና ድርጅት ዋና ዳይሬክተርነት በተካሄደው ምርጫ አፍሪካውያን የተከተሉት ስልት ለዶክተር ቴዎድሮስ ማሸነፍ ቁልፍ ሚና መጫወቱን ሌሎች ወገኖችም ይጋሩታል። በሕክምናው ዘርፍ የተሰማሩት የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ከነዚህ አንዱ ናቸው። የአፍሪካ አህጉር እንደ አንድ ትልቅ ነገር ሁላችንም የምንናገረው ዋን አፍሪካ ዋን ቮይስ የሚባል ፖዚሽን አለ። አንድ አፍሪካ አንድ ድምጽ፣ አንድ አፍሪካ አንድ ድምጽ ሁነን እንሄድ የሚለው ዘንድሮ በዶክተር ቴዎድሮስ የታየ ነው የሚመስለው። መቀጠልም ያለበት ነው እና ከዚህ አኳያ እያንዳንዱ ኢትዮጵያዊ በአህጉር ደረጃ በዓለም አቀፍ ደረጃ ቦታ በሚይዝበት ጊዜ ተደጋግፈን ማውጣቱ መለመድ አለበት። አሁን በዶክተር ቴዎድሮስ ላይ የታየው ሰውየው በጣም ብቁ እና ጠንካራ ሰው አሸናፊነት ስሜትና መንፈስ በውስጣቸው ያሉ ያለ ሰው ሆነው ነው ያሸነፉት። ይህንን ጉዳይ ከዚህ አኳያ አፍሪካውያን ሁልጊዜ አሁን ጥሩ አቅጣጫ እንደያዝን፣ አንድም ቦታ ሁለት ሶስት ተወዳዳሪ ከአፍሪካ ኑሮ ቢሆን ኑሮ ድምፁ ሁለት ሶስት ቦታ ተከፋፍሎ ማሸነፍም የማይችሉበት ደረጃ ይመጣ ነበር። ስለዚህ የእሳቸው ጥንካሬ በአንድ በኩል፣ የአፍሪካውያን ህብረት በሌላ በኩል፣ የሀገራችን ህዝብና መንግስት ከጎናቸው መቆም ነያ ሁሉ ተደራርቦ ለዚህ ስላበቃቸው ለወደፊትም ማንኛውም ኢትዮጵያ የትኛውም የአህጉርም ሆነ የዓለም አቀፍ ደረጃ ላይ በሚደርስበት ጊዜ እዛው አጠናክሮ መደገፍ መያዝ እንደሚያስፈልግና መተባበር እንደሚያስፈልግ ትልቅ ትምህርት የተገኘበት ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆኖ መመረጥ የመጀመሪያው ኢትዮጵያዊና አፍሪካዊ ናቸው። የተመረጡትም አብረዋቸው ለመጨረሻ ዙር ከደረሱት ከእንግሊዛዊው ዴቪድ ናባሮና ከፓኪስታናዊቷ ሳኒያ ኒሽታር የተሻለ ድምፅ በማግኘት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ